የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ሰላም የአዲሱ ትውልድ ድምፅ ጋቢና ቪኦኤ ጀምረዋል ከግሩም የሙዚቃ ምርጫዎች ጋር ዛሬ ምሽት በሳምንቱ ካሰማናችሁ ዘገባዎች የተወሰኑትን በድጋሚ እንሰማለን ሀብታሙ ስዩም አብሬያችሁ አመሻለሁ ኤልያስ አስማረ የመሰናዷችን አቀናባሪ ነው ከሁሉ አስቀድመን ትናንት የጀመርነውን አንድ ጉዳይ እንቋጫለን። ስለ ስነፈለግና ጠፈር ዓለም በሚያስተምር የቴሌቪዥን መርሃ ግብራቸው ይታወቃሉ መጋቢ ሐዲስ ዶክተር ሮዳስ ታደሰ ትናንት ስነፈለግና ኢትዮጵያውያን ስላላቸው ቁርኝት እንዲሁም ርባና ነግረውናል። ዛሬስ አንድሮሜዳ በተሰኘው ትሬቶ ላይ ወጣቶችና ሕፃናትን እያቀረቡ በጠፈር ሳይንስ ዙሪያ ያነጋግራሉ። በስካሁኑ ቆይታው ኢትዮጵያ በዚህ ሳይንስ ዘርፍ ተስፋላት የሚያሰኙ ወጣቶችን አግኝቶ ይሆን? በትክክል አንድ የፈላስፎች አባባል አለ። ለአንድ አመት ካቀድክ ሩዝ ትከል ይላሉ። ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ሕፃናትን አስተምር ይላሉ። ስለዚህ ለምናስባት ለወደፊት ለምናስባት ለታላቋ ኢትዮጵያ ወደፊት ከዓለም እኩል አዘምነው የሚሄዱ ህጻናትን የግዴታ መኮትኮት መሳደግን ተገቢ በመሆኑ በሚገርም መልኩ የተለዩ ህጻናት መጥተዋል። ኢትዮጵያ ላይ ብዙዎቻችን በተራ ነገር ላይ ወይም በጭቅጭቅ ላይ ስለምናሳልፍ እነዚህም ህጻናት ዘንግተናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። ይ ምክንያቱም ከእነሱ ጋር ስለምውል አቅማቸውም ስለማቅ ነው። በተለይ በዘጠኝ አመት በአስር አመት በአስራ አንድ ከዘጠኝ እስከ አስራ ሶስት እድሜ ያሉ ህጻናት እጅግ የሚገርም እውቀት አላቸው። ለምሳሌ እኔ ካቀረብኳቸው ህጻናት መካከል ህጻን ሮቤል ይጠቀሳል። በአምላክ ብዙዎች አይተውታል። ምን ያህል የሂሳብ እውቀቱ የፊዚክስ እውቀቱ የአስትሮኖሚ እውቀቱ በጣም በጣም የሚደነቅ ነው። የአስራ ሶስት አመቱ ዲሜጥሮስ እንግዲህ በአስራ ሶስት አመቱ ወደ አራት የሳይንስ መጽሐፍና የተለያዩ ነገሮችን የሰራ ነው። ብዙ ወደ አስር አስራ ሰባት የሚሆኑ ማሽኖች በዚያ አስራ ምናምን እድሜያቸው የሚሰሩ ህጻናት ወጥተዋልና፣ እነዚህ ህጻናት ወጣቶች ለወደፊቷ ኢትዮጵያ በጣም ተስፋዎች እንደሚሆኑ ሙሉ እምነት አለኝ። በእውነት በእውነት በዚህ ምንም አይነት ጥርጥር የለኝ። ምክንያቱም ከእነሱ ጋር ከመዋሌ አንጻ ማየው እውነት ስለሆነ ነው። እንግዲህ ይሄ ሳይንስ ኢትዮጵያ ውስጥ ከተጀመረ ብዙ ሺህ ዓመታት ቢሆኑም ያን ያክል ያልተስፋፋበት ከሌሎች ሀገራት ጋር በሚስተካከል ልክ ያላደገበት ምክንያት ምንድን ይሆን? እንዲሁም ደግሞ በአሁኑ ዘመንስ ያሉበት ተግዳሮቶች ምንድናቸው? ይሄ ዘርፍ አድጎ ብዙሀንን የሚጠቅም ሀገርና ህዝብን የሚያሳድግ እንዲሆን ምን መደረግ አለባቸው የሚለውን እስቲ በአጭሩ ምልከተውን ያጋሩኝ። ትልቁ ችግር የስርዓተ ትምህርታችን ችግር ነው። በተለይ እንደሚታወቀው ሃርቫርድ፣ ሃዋርድ፣ ኦክስፎርድ ዩኒቨርሲቲ እኮ መነሻቸውን በደንብ በምንመረምርበት ጊዜ ጥንት ምናልባት የቴዎሎጂ ስኩል የነበሩ ጥንታዊ እውቀት ይበለጽግባቸው የነበሩ ትምህርት ቤቶች ናቸው። ወዲያው በዛ መሰረትነት ላይ ሳይንሱን አሳድገው አዘምነው መሰረታቸውን ሳይለቁ እዚህ ደርሰዋል። ለምሳሌ እና አይዛክ ኒውተን ብንመለከት ድንግል የነበረ ሰው ነው። ቴዎሎጂያን ጭምር ነበረ። እነ ሚካኤል ፋራዳ የመሳሰሉ እና በእነሱ መሰረትነት ላይ አሳድገው እዚህ ደረጃ ሲደርሱ፣ በሚያሳዝን መልኩ የኢትዮጵያ ስርአተ ትምህርት ለመጀመሪያ ጊዜ ሲቀረጽ የኢትዮጵያ ሕክምና፣ የኢትዮጵያውያን የማዕድን እውቀት፣ የኢትዮጵያውያን የስነ ፈለክ ጥናት ጥንታዊ የቤስ ቋንቋችን የቅመማ እውቀታችን በአጠቃላይ ሙሉ በሙሉ ከመሰረቱ እንዲቆረጥና እንዲጣል ተደርጎ አዲስ የሆነ ስርዓተ ትምህርት ከውጭ ሀገር ኮፒ ተደርጎ መጣ። እንግዲህ መሰረት የሌለው ህንፃ ደግሞ ሊቆም አይችልም፣ በቀላሉ የሚወድቅስ በመሆኑ ምንም አይነት ትርፍ ሳናመጣ ቀርተናል። በሚያሳዝን መልኩ ግን የእኛ ስነፈለክ የእኛ ቅመማ፣ የኛ የማዕድን እውቀት አጠቃላይ እነዚህ ሁሉ ኢትዮፒክ ስተዲ ተብለው በጀርመን እንኳን መጠናት ከጀመሩ በሄወብ ሉዶልፍ አራት መቶ ዓመት ሞልቶታል። ኢትዮፒክ ስተዲ ተብለው የግዕዝ ጥናት እንግዲህ ከሀያ ስምንት በላይ አለም አቀፍ ዩኒቨርሲቲዎች እስከ ፒኤችዲ ሲሰጡ ሲያሳድጓቸው፣ ሲያበለጽጓቸው ከውስጡም በሚያገኙት ግኝት ሲጠቀሙ እኛ ግን የራሳችንን እንዳናጠና ሆን ተብሎ በመደረጉ ምንም አይነት ኢትዮጵያዊ ሳይንስ እንደሌለ አይምሯችን እንዲያምን ተደርጎ እውቀት ሁሉ ከውጭ ብቻ የሚገኝ እስኪ መስለን ድረስ አድርሶናል። ይኸው አሁን ድረስ ምንም አይነት ውጤት አላመጣም ወይ የራሳችን አበልጽገን ትልቅ ደረጃ አላደረስ ነውም፣ የእኛን የህክምና እውቀት፣ የጠመማ እውቀት፣ የማዕድን እውቀት፣ የስነፈለክ እውቀት ወይም የውጩን ሳይንስ በአግባቡ አልያዝ ነውም፣ በአየር ላይ ተንሳፈን እስካሁን እንገኛለን እና በእውነት በእውነት ኢትዮፒክ ስተዲ የሆኑ ወይም የኢትዮጵያዊ የጥናትና የምርምር መስክ እስካልተቋቋሙ ድረስ ይህንን እውቀት ማሳደግ እኔ በጣም በጣም ሞኝነት ይመስለኛል። እንግዲህ አሁን ግን ትንሽ መነቃቃት ይታያል። በተለይ በጣም በተለይ በስነፈለኩ ዘርፍ ይህም ዶክተር ጌትነት ፈለቀም አብረን አንድሮሜዳ የሚል አንድ ትልቅ የስነፈለክ መጽሐፍ የጥንቱ ኢትዮጵያንም የስነፈለክ ሞደርኑንም አስትሮኖሚ ጨምረን በመጽሐፋችን ብዙ ሰዎች እያነበቡ የሥነ ፈለክ እውቀታቸው በጣም በጣም እያደገና ወደ ጥንቱም ወደ ሳይንሱም እየተመለሱ ይገኛሉ። ይህ ብቻ ሳይሆን የእንጦጦ ኦብዘርቫቶሪም አለ፣ በጣም ጥሩ ነው። ይህ ብቻ ሳይሆን በቅርቡም ደግሞ ስፔስ ሳይንስ ሶሳይቲም የተቋ ተቋቁሟል ኮሚኒኬሽን ሳተላይት እንዲሆን ለጊዜው መጥቋል። እነዚህ እነዚህ እንግዲህ ጥሩ ጅማሮች ናቸው። ብዙ ተግዳሮት ቢኖረውም ነገር ግን እነዚህን እንግዲህ አሳድገን አበርትተን ከትልቅ ደረጃ ላይ ማድረስ አሁን ያለነው ትውልዶች ደርሻ ይመስለኛል። በቅርቡ እንግዲህ የእርስዎ ትርኢት ይታይበት የነበረው ጄቲቪ የተሰኘው የቴሌቪዥን ጣቢያ ስራ ለጊዜው ማቆሙን ሰምተን ነበረ። የትርኢቱ ጣፋንታ ለወደፊቱ ምንድን የሚሆነው? የቀጣይ ዘመን እቅዶስ ምንድን ነው? ስቲል አድማጮች ያጋሩን። በጣም አመሰግናለሁ። እንግዲህ አንድሮሜዳን በጄቲቪ ስራ ሁለት አመት ከአንድ ወር በላይ ይመስለኛል በነፃ ነው የሰራሁት አንድነት አለኝ። አንድ እስራኤላዊ ለሀገሩ ለእስራኤል ሁለት አመት በውትድርና ነፃ አገልግሎት ከሰጠ በኋላ ኮሌጅ ይገባል የሚል ሰምቼ ነበረ፣ እዛ በነበረኝ ቆይታዬ። እና እኔም ሁለት አመት በነፃ እውቀቴን ለሀገሬ ለኢትዮጵያ መስጠት አለብኝ የሚል ውሳኔ ወስኜ የነበረ እና ከሁለት አመት በላይ ይህን መርሃ ግብር ሳቀርብ አምስት ሳንቲም ያልተቀበልኩም። አንዳንዴ ሁሌ መቀበል ብቻ ሳይሆን መስጠትም መልመድ እንዳለብን ስለሚሰማኝ እንግዲህ ሁለት አመት በቃ ይሄን ያህል እውቀት፣ ሰፊ እውቀት ነው። በመጽሐፍም በእውቀትን ደረጃ በርካታ ምሁራን ቀርበው እኔም ጨምሮ ስናቀርቡ የነበረው እንግዲህ ሁለት አመቱ ከአንድ ወር ሲጠናቀቅ እንደ አጋጣሚ ሆኖ እንግዲህ የኬቲቪ የማሰራጫ ንትን ራሱ በዮሴፍ ገብሬ እንደተነገረው በጆሲ ለጊዜው ቆሟል። ወደፊት የሚቀጥል ይመስለኛል በእርግጥ ብዙ የቴሌቪዥን ጣቢያዎችም አነጋግረው ነበረ እንድቀጥል፣ እነሱ ነገር ግን ይህንንም አልፈለኩም። ምክንያቱም የኔ ዓላማ ምንድን ነው፣ ይሄ ኢትዮጵያዊ እውቀት ተቀስቶ የሚያልቅ አይደለም። ብዙ ትሬዠር ነው ያለን። በጣም ኢትዮጵያዊ ሆነን ኢትዮጵያን ላናውቃት እንችላለን የሚል ያሰባለን። የህክምና እውቀታችን፣ የቅመመ እውቀታችን፣ የማዕድን እውቀታችን፣ የስነ ፈለክ እውቀታችን፣ የስነ ህይወት እውቀታችን እጅግ እጅግ የሚዘራረሙ ነገሮች በሳምንት አንድ ጊዜ በሀምሳ ደቂቃ ብቻ ሊቀርቡ የሚችሉ አይመስለኝም። በእርግጥ በሀምሳ ደቂቃ መርሃ ግብር ትልቅ ትልቅ ለውጥ ነው የተፈጠረው እና እኔ ማስበው ብዙ በርካታ ምሁራን ስላሉ ቢያንስ የሀያ አራት ሰዓት የቴሌቪዥን ስርጭት ኢትዮጵያ እውቀት የሚፈስበት የብዙ ሺህ ዓመት ሲቪላይዜሽናችን ስልጣኔያችን የሚነገርበት ራሱን የቻለ አንድ የቴሌቪዥን ጣቢያ እና አንድ ሪሰርች ሴንተር የጥናትና የምርምር ተቋም ቢኖረኝ እመኛለሁ። ያን ደግሞ ከእግዚአብሔር ጋር እውነተኛ ኢትዮጵያ ልጆች ካሉ እውን የምናደርገው ይሆናል የሚል እምነት አለኝ። እንግዲህ ወደፊት አላማዬ አሁን ሀያኛ መጽሐፌ ነው አንድሮሜዳ እና የኢትዮጵያ ስነሰለክ የወጣበት ከዶክተር ጌትነት ጋር ነው ያለ አስትሮፊዚስት ነው፣ ከሱ ጋር ነው አብረን የሰራነው። ነገር ግን ሌሎችንም ጥንታዊ የኢትዮጵያ ሳይንሶችንም ለመጽሐፍ ለማሳተም አልፎ ተርፎ ግን ሚዲያውን የሀያ አራት ሰዓት ስርጭት ራሱን የቻለ ቴሌቪዥን ቻናል አድርጎ እንግዲህ ለኢትዮጵያ የሚጠቅሙ እውቀቶችን ያለምንም ስስት የምናቀርብበት ጊዜ እንዲሆን ያው ጠንክሬ እየሰራው ነው። ብዙ ደግሞ መልካም የሚያደርጉ ሰዎች ካገኘን ደግሞ የሚያግዙን ካሉ በቅርቡ የረጅሙ ርቀት በአጭሩ ሊጠናቀቅ ይችላል የሚል ሀሳብ አለ። መጋቤ ሐዲስ ዶክተር ሮዳስ ታደሰ አብረውን ስለቆዩ እጅግ በጣም አመሰግናለሁ። የጀመሩት ነገር ተሳክቶ ሀገርን፣ ሕዝብን የሚጠቅም እንዲሆን እመኛለሁ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቪኦኤ በጣም የምወደው እና የማዳምጠው አንድ ጥሩ የሬዲዮ ጣቢያ ነው። በርቱ እላለሁ። እኔም በእጅጉ እግዚአብሔር ያክብርልን። የፈጠራ ስራቸው ህይወት ለመታደግ እየጣሩ የሚገኙ ወጣቶችን ገድል ማስደመጡን የቀጠለው ጋቢና በዚህ ሳምንትም የተወሰኑትን አስታውቋቸዋል። ከተጣሉ እቃዎች ትንፈሳ አጋዥ መሳሪያዎችን ሰርቶ ለአካባቢው ሆስፒታል ያቀረበው ጅብሪል መሐመድም አንዱ ነው። አኮር መልካ ወጣት ጅብሪል መሐመድ በአምቦ ከተማ ከጓደኞቹ ጋር በመሆን ስለሰሩት በኤሌክትሪክ የታገዘ የትንፈሳ አጋዥ መሳሪያ እንዲህ ይላል። ጥቅሙ ለኮሮና በሽተኛ ነው፣ ገና ኮሮና ለተያያዘ ሰው አይሲሩ የሚባል አለ። እዛ ደረጃ ከመድረሱ በፊት በዚህኛው መካኒካል ቬንቲሌተር እንዲተነፍስ ያደርጋል። ምን አይነት ቁሳቁሶችን ወይም ግባቶችን የተጠቀምከው? እሱን የሰራው አምቦ ባግ አለ፣ ኤር ፊልተር አለ፣ ኢንቨርተር የሚባል አለ። የልብ ምቱን እና የሳምባውን ምት በእሱኛው እኩል አድርጎ አስተካክሎ የሚያወጣለን ማለት እና ኤር ፊልተር አለው። አሁን ከዚህ ከሰራውት ከኦክሲጂን ኮንሰንትሬቱ ጋር ከእሱ ጋም ተገናኝቶ ንጹህ ኦክሲጂንም ለፔሸንቱ እንዲሰጥ ያደርጋል። ሁለተኛ ነገር ደግሞ ወደ ሳምባችን የሚገባው አየር ደረቅ አየር እንዳይሆን እርጥበት የጨመርኩበት እርጥብ አየር ወደ ሳንባችን እንዲገባ እሱኛን ሲስተም አንድ ጋር ጠቅም ያለ ማለት ነው። ወጣቱ የኦክሲጅን ማምረቻ ወይም በእንግሊዝኛ አጠራሩ ኦክሲጅን ኮንሰንትሬተር የሚባል መሳሪያን መስራታቸውን ተናግሯል። ኦክሲጅን ኮንሰንትሬተሩ ደግሞ ጥቅሙ ኦክሲጅን ያመርታል። በሲሊንደር ተሞልቶ የሚመጣውን ኦክሲጅን ያስቀራል። እዛው ፔሸንቱ ጋር ሆኖ ኦክሲጅን እያመረተ ለፔሸንቱ ይሰጣል ማለት ነው። ምንድን ነው ልዩ የሚያደርገው? ልዩ የሚያደርገው አሁን ሌላ ቦታም ኖርማሊ እንደፈጠራ ቆንጆ ነው። አይቻለኝ ቴሌቪዥን ላይም ኢንተርኔት ላይም አያለው እና ሌላ ቦታ የተሰሩት እንዳየዋቸው እንትን የላቸው ማለት በአትሞስፌር ላይ ነው፣ አየር እየወሰደ ለፔሸንቱ የሚሰጠው። እኔ ግን አሁን ከዚህኛው ጋር ከኦክሲጅን ኮንሰንትሬቱ ጋር ፒውር ኦክሲጅን ነው የሚያመርተው ማለት ነው። እስከ ሰባ 72 ፐርሰንት ማለት ነው ኦክሲጅን። ኖርማሊ አትሞስፌር ላይ ያለው ግን 12 ፐርሰንት ምናምን እና ሌሎች ጋዞች አሉ፣ ናይትሮጂን ምናምን የተባለው ሌሎች ጥቃቅን ጋዞች አሉ። እነሱን ነው እየወሰደ የሚያስተነፍሰው እና ይህንኛው ከዚህኛውም ጋር ንጹህ ኦክሲጅን ያስተነፍሳል። ሁለተኛ ደግሞ ለሳንባችን ላይ እንዳይከብደን እርጥብ አየር ነው የሚያስገባው። ከዛኛው ከአምቡ ባጉ የሚመጣውን አየር በዛ የዋቋት አለ በዛ ውኩል አልፎ ነው የሚመጠው። ለየት የሚያደረገው ያ ነገር ነው። መሳሪያዎቹን ለመስራት ብዙ ጊዜ እንዳልፈጀባቸው የሚናገረው ጅብሪል ወጣቱ ጊዜውን ለጥሩ ነገር ካዋለው ለማህበረሰቡ የሚጠቅሙ ተግባራትን ማከናወን ይችላል ብሏል። ያን ያህል እቃውን ለመስራት ያን ያህል ብዙ ውስብስብ ነገር ቀንም አልፈጀብኝም። ማለት ሶስት ቀን አራት ቀን ምናምን የፈጀብኝ እቃዎችን ኮሌክት አርጌ ለመስራት ማለት ነው። ያው አንዳንድ ጊዜ ያው የተለያዩ ቦታ ሄደግን ያንን ነገር ለማሳየት ምናምን እሱ ትንሽ ታይም እንትን እንጂ ስራውን ለማምረት ብዙ እንትና ለም ወርክሾፕም የተሟላ ስላለ ያን ያህል ለማምረት ችግር የለብኝም። እንደ ገና ደግሞ ይህን ከሰራሁት በኋላ ራሱ ብዙ ነገር አብዴት ያደረጓቸው ነገሮች አሉ። ይሄ የሚጨምረው እንትን ባደረገው ብዬ ያልተን ያልኳቸው ነገር አሉ። ና ያው እንግዲህ እንደዚህ አይነት ችግር ሲመጣም ብቻ ሳይሆን ያው ኖርማሊ እኔ ጋር የሚሰሩ ልጆች አሉ በጣም ትልቅ ኤነርጂ አላቸው እና ብዙ ይህን ነገር ያጡ ብዙ ቦታ አሉ ማለት ብዙ ነገር መስራት የሚችሉ ወጣቶች ማለት ነው። ጊዜ ደግሞ ቴክኖሎጂ ነው። ኢንተርኔት ላይ የምንፈልገውን ነገር ሰርች ብናደረግ ማንኛውን ነገር እናገኛለን እና ቀላል ነው ሁሉ ነገር ማለት ካሰብንባት ቀላል ነው። ወጣቱ ብዙ ነገር መስራት ይችላል። በጣም ብዙ ነገር ይሰራል ወጣቱ። ላይ መንግስትም ሁሉ ነገር የሆነ ትኩረት ቢያደርግ ቀላል ነው ሁሉ ነገር በቃ ከጅብሪል ጋር በመሆን በዚህ ፈጠራ ስራ ላይ መሳተፉን የሚናገረው ታፈሰው ኡማ የሰሩት የትንፈሳ አጋዥ መሳሪያ ታማሚንም በድምፅ እንደማይረብሽ ይገልጻል። እኛ ወጣቶች ብዙ እድሉን አግኝተን መስራት የምንችል ስንሆን እዚህ ላይ የሰራ ናቸው። ሁለተኛው ደግሞ ኦክሲጅን ኮንሰንትሬተሩ በኮምፕሬሰርና ውስጡ ባሉት የተለያዩ ማቴሪያሎች አሉት እነሱ ከነሱ በመጠቀም ንጹህ አየርን ታማሚው እንዲያገኝና በኦክሲጅን ሲሊንደር በኩል ስራውን ተክቶ የሚሰራ ሲሆን ለታማሚው ደግሞ አሁን እንደምታያቸው ከውጭ የሚመጡትም ትንሽ ሳውንድ ሬዝ ናቸው እና በእነሱ በኩል ይሄ በጣም ምርጥ የሆነ እና ድምፅ አልባ የሆነ መሳሪያ ነው፣ ለታማሚው እንኳን የማይረብሽ ማለት ነው እና እነሱን አምርተናል። የአምቦ ዩኒቨርሲቲ የባዮ ሜዲካል ክፍል ኃላፊ ኢንጂነር ቃል ኪዳን ገዛኝ የወጣቶቹ የፈጠራ ስራ ድካም ድካምና መሳሪያውን ለመግዛት የሚወጣ ወጭን የሚቀንስ ነው ብለዋል። ባምቡባ ለምሳሌ ፊዲሻኑ በእጁ ነበረ። ባምቡባ ኤር የሚሰጠው ለፔሸንቱ ለፔሸንቱ ብዙ ጊዜ የሚሰጠውን ለምሳሌ ተፋሽ ቆራረጥ በሚያጋጥመው ሰዓት በእጁ ነው የሚሰጠው። ፕሬሩ አይታወቅም፣ ምን ያህል እየሰጠ እንደሆነ በእጅ ሲሰጠ ማለት ነው። ነገር ግን አሁን የሚሰራው ማሽን ፕሬሩ አጀስት ማድረግ ትችላለህ ምትፈልገውን ያህል። ሲቀጥል ደግሞ በእጅ አድካሚነትን ይቀንሳል። ሁለተኛ ነገር ደግሞ ካለው ከመካኒካል ቬንቲሌተር እጥረት አኳየ ፔሸንቱ በዚህ ሲት የሚደረግ ደረጃ የመድረስ እድሉ ይቀንሳል ማለት ነው። ይህንን አየር በማግኘቱ ምክንያት ከፍተኛ ክትትል የሚደረግበት ክፍል ላይገባ ይችላል። ላይገባ ይችላል። አዎ፣ በዚህ አሲስት እናደርገዋለን ማለት ነው። እና ያለንንም የመካኒካል ቬንትሌ ሰረ ድረስ ከበር ያደርግልናል ማለት ነው። ምክንያቱም ፔሽንቶችን እዛ ደረጃ እንዳይደርሱ በዚህ ትሪት እናደርጋቸዋለን ማለት ነው። ይሄ ነው አንደኛው። ደግሞ ኦክሲጅን ኮንሰንትሬተር የሰራው አስመሰሪያ ያለውን ኤር ተቀብሎ ንጹውን ኦክሲጅን ያወጣል ማለት ነው። ሄዶ ከማስ ወጣቶቹ የፈጠራ ስራቸውን በኢኖቬሽን እና ቴክኖሎጂ ሚኒስቴር ለማስመዝገብ እንደሚያስቡም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። ናኮር መልካ እናመሰግናለን ጅብሪልንም በሌሎች የፈጠራ ስራዎቹ ዳግም እንድናገኘው እንመኛለን አሁን ደግሞ ወደ ትግራይ ክልል መቀለን ናቅና በዚያ ሙሉ ኃይለ ስላሴ የተባለ ወጣት ሰሞነኛው ህይወታቸው ላይ ችግር ለመዘዘባቸው ሰዎች ፈጥኖ ለመድረስ የሚያደርገውን ጥረት እንሰማለን በቴሌቪዥን የአካል ጉዳተኞችና የተለየ እርዳታ የሚያስፈልጋቸው ሰዎች በማቅረብ ይታወቃል። ሙሉ ኃይለ ስላሴም በፕሮግራሙም ብዙ ሰዎች ከችግራቸው ተላቋል። ፕሮግራሙም የሚያዩ ከሀገር ውስጥ የሚሆኑ ውጭ ሀገራት የሚኖሩ ሰዎች ገንዘብ አሰባስበው በሚልኩት ገንዘብ ነው የሰዎቹን ችግር እየተፈታ ያለው። በአሁኑ ጊዜ ደግሞ ባለው የኮሮና ወረርሽኝ ለመከላከል ገንዘብ እያሰባሰበ ለተቸገሩ ወገኖች እያገዘ ይገኛል። ሙሉም ህዝባችን በድህነት የሚኖር ነው። አብዛኛው በፐርሰንት ከተለይ ባላቀውም ከድህነት በታች ያለ ብዙ ህዝብ አለን። ኮሮና ሳይከሰትም ያንን ነው እየሰራ የቆየው። በጣም የተቸገሩ የህብረተሰቡ ክፍል ወደ ህብረተሰቡ በማቅረብ በህብረተሰቡ እንዲረዱ እያደረግ እንዲያቀየ ነው። ኮሮና ሲመጣ ደግሞ የባሰ የዚሁ ችግር እየተባባሰ ስለሚሄድ ፕሮግራማችንም እንዲሁ እንደ ልዩ ፍላጎት ፕሮግራምና በዩቲብም እንደ ውሻጠና ሚዲያ ከሰው በሚሰባሰበበር አርጀንትሊ፣ ለሰው የአንድ ሌሊትም እራት ሊሆን ይችላል፣ የአንድ ወር ምግብ ሊሆን ይችላል። በምግብ እየቀየርን በህል ወደ ህዝቡ ማዳረስ አለብን ብለን ጀመር። ይህንን ስራም በዛላምበሳ ጀምረን እንዲሁ ትግራይ ሙሉ እየዞርን አንድ ከተማ አይደን፣ አንድ ወረዳ ቦታ አይደን፣ ለሰላሳ ለአርባ ለሀምሳ እንዲሁም እስከ ስልሳ ሰዎች በማህበራዊ ጉዳይ የተመለመሉ ችግረኞች፣ አረጋውያን፣ ህፃናት የሆኑ ሰዎችን ያዘጋጅሉን፣ እናነሱ እኛም ህዝቡ በሚረዳን ብር በእህል እየቀየርን እየሰጠን መጥናል። እስካሁን ሶስት ነጥብ አንድ ሚሊዮን ብር እንዳሰባሰብ የሚናገረው ሙሉ፣ ይህንን ብር የሚያዋጡ ሰዎች ደግሞ በሰውነታቸው ብቻ የሚያምኑ ከሁሉም የኢትዮጵያ አካባቢዎች እንዲሁም ከውጭ ሀገራት ናቸው ብለዋል። የላኩልኝን ብር እየተቀበልኩ ለማን ለማን እንደማውለው እያሳየሁ ስለሆነ ህዝቡ ሁላምን በጣም በሚገርም ሁኔታ የትግራይ ተወላጆች ብቻ አይደለም የሚረሉን የኤርትራም ተወላጆች ሀፍሀፍ ግማሽ ግማሽ በሚባል ሁኔታ ዘር ሳንቋጥር ከኦሮሚያ ክልል፣ ከአማራ ተወላጆች፣ ከሶማሊያ ተወላጆች፣ ከደቡብ ተወላጅ፣ ከአፋር ተወላጅ ስማቸው እየጠቀሱ ለአንተ ብቻ ነው የምንነግረ ነው የሚሉኝ። ስማችንን እንጠቀስ አንፈልግም ግን የኦሮሞ ተወላጅ ነኝ፣ የአማራ ተወላጅ ነኝ፣ የደቡብ የአፋር ተወላጅ እያሉ የሀገራቸውን እንትን እየጠቀሱ አንድ መሆናችን ሰው በሰውነቱ መርዳት እንዳለብን ዘር መቁጠር እንደማያስፈልግ እየነገሩኝ የሚልኩ ሰዎች አሉ። ከዚህም አልፎ ከሀበሻም ወጥተው አረብ ከአረብ በጣም በሚገርምህ አራት አረቦች በእኔ ፕሮግራም ብር አግዘዋል። አንዲት እህታችን የምትሰራባትን ማዳም ከማዳሜም ይህን ብር ልክ ያለው ብላ ላከችልኝ። ሲጀመር የመጀመሪያ ፕሮግራም በጣም የገረመኝ ነገር ማለት ነው። ልጅቷ አለካ ከሚከፍላት አድሞዝ የምታሰራት ሴትዮ፣ እሷም ይህንን ላክልኝ ብላ ላክለች። ይህን ደግሞ ቀጠለ ቀጠለና፣ እስካሁን ከአረብ አገሮች አረቦቹ ራሱ ተርጉሞላቸው እንትኑ ታሪኩ በትግኛ በአረብኛ ሲተረጉሙላቸው የእኛ ሀበሾች መርዳት ጀምረዋል። ካሰባሰበው ገንዘብ እስከ ሁለት ሚሊዮን ብሩ ለተቸገሩ ወገኖች በሁሉም የትግራይ አካባቢዎች እየተዘዋወረ እንዳገዘ ተናግሯል። ሰው እንቅስቃሴው ተገተዋል። ንግድም እንቅስቃሴው በጣም ተገጥተዋል። በዚህ ምክንያት ለችግርና ለራብ የሚዳረግ ሰው እንዳይኖረን ብለን በምንቀሳቀስበት ጊዜ በብር አይደለም የምንሰጠው፣ በእህል እየቀየር ነው እህሉ ለምሳሌ አንድ ከተማ ላይ ደውዬ ለምሳሌ አንድ ከተማ ለውሰድና አድግራት ብዬ ወይም አድዋ ብዬ ወይም ማይጨው ብዬ ባስብ ለመሄድ እደውላለሁ ወደዛ ወደ ማህበራዊ ጉዳይ ደውልና ዛሬ ማይጨው መጣለው አርባ ሰው ፈልጋለሁ አርባ ወይም ሀምሳ ሰው ሽማግሌዎች የምትሏቸው በጣም ችግር የምትሏቸው አካል ጉዳተኞች ሆኑ ይችላሉ በጣም በምግብ የሚቸገሩ አርባ ሰው አዘጋጁልኝ ብዬ ደውልና ማብራ ጉዳይ አዘጋጅቶልኝ ይቆያል። ከዛ ጭ በእህል ነው እዛች ከተማ ላይ ለአርባ ሰዎች የምን ያክል ብር እህል እንደሰጣቸው ደግሞ በግልጽ አስቀምጠዋለሁ። ለምሳሌ 25 ኪሎ ፊ ነው አንድ ሊትር ዘይት ሰጣሉ። ብን የዘች ዋጋ የታወቀች ናት። በዚህ ዝርዝር በአንድ ከተማ 30 20 እስከ 50 መቶ ሺ አጋጣሚ ይደርስበታልና ማህበራዊ ጉዳይ አዘጋጅቶልኝ የቆየ የተቸኮሩ ወገኖች ነው በእህል ቀይረ ነው እየሰጠ ያለ ነው። ያህንን እስካሁን ሦስት ነጥብ አንድ ሚሊዮን ያልኩህን እስካሁን ራሱ ወደ ሁለት ሚሊዮን አካባቢ አድርሻለሁ ለማለት ነው። አንድ ነጥብ አንድ ሚሊዮን አካባቢ ገና አለ። እንቅስቃሳችን፣ ጉዟችን እየቀጠለ ነው። ትናንትና ራሱ ወደ ወጀራት አካባቢ ቆይተን የመጣ ነው። አሁን ነገም ወደ የጨላካ ወደ ሳምረ ግጃት አካባቢ እንቀሳቀሳለን። ከዚያ ያልደረስናቸው ቦታዎችን እየደረስን ከመላ ጎደል ሁሉንም ቦታዎች ለማዳረስ እስከቻለ ድረስ ብሩ እስኪያልቅ ድረስ እንቀጥላለን። ስራው አጠናክሮ እንደሚቀጥል የገለጸው ሙሉ የሰዎቹን ችግር መፍታት ያህል የሚያስደስት የለም ብሏል። በጣም ደስ የሚል ጥያቄ ነው አይደለም። አሁን ይህን ያክል ብር ከለጋሾቼ የተሰጠኝን ብር እያደረስኩ ሰው ከጭንቅ ሲገላገል እያየሁ ድረውም የደስታ ምንጭ የሰው ደስታ ነው። እንደሙሉ ብትጠይቀኝ ምንድነው የሚያስደስት ብትለኝ፣ ቁጥር አንድ የሚያስደስትኝ በእኔ ምክንያት ሰው እየተደሰተ ማየት በእኔ ምክንያት እኔ የደስታ ምንጭ ከሆንኩ በሆነ መንገድ ማለት ነው። ሀሳብ በመስጠት ሊሆን ይችላል፣ በማስተማር ሊሆን ይችላል፣ ያለኝን ነገር በመስጠት ሊሆን ይችላል። ባይኤን ሚንስ እኔ የሌላ ሰው የደስታ ምንጭ ከሆንኩኝ በጣም ነው የሚያስደስታ። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም አብረን ስላመሸን በጣም ደስ ብሎናል። በነገራችን ላይ አድማጮቻችን በቅርቡ ቅዳሜና እሑድ ላይ የሚደመጥ ልዩ የመዝናኛ መርሃ ግብር እንጀምራለን። እስከዚያው ከአቀናባሪያችን ኤልያስ አስማረ ጋር ሀብታሙ ዝዩ